ኦሪት ዘኍልቍ ምዕራፍ አስራ ሰባት እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች ንገራቸው። ከእነርሱም ከእያንዳንዱ ከየአባቶቻቸው ቤት አንድ አንድ በትር ከአለቆቻቸው ከየአባቶቻቸውም ቤት ዐሥራ ሁለት በትሮች ውሰድ። የእያንዳንዱንም ስም በየበትሩ ላይ ጻፍ። አንድ በትርም ለአባቶቻቸው ቤት አለቃ ይሆናልና በሌዊ በትር ላይ የአሮንን ስም ጻፍ። እኔ ከእናንተ ጋር በምገናኝበት በመገናኛው ድንኳን ውስጥ በምስክሩ ፊት አኑራቸው። እንዲህም ይሆናል፣ የመረጥሁት ሰው በትር ታቈጠቁጣለች። በእናንተም ላይ የሚያጉረመሩምባችሁን የእስራኤልን ልጆች ማጉረምረም ከእኔ ዘንድ አጠፋለሁ። ሙሴም ለእስራኤል ልጆች ተናገራቸው። አለቆቻቸው ሁሉ ዐሥራ ሁለት በትሮች፣ እያንዳንዱም አለቃ በየአባቱ ቤት አንድ አንድ በትር ሰጡት። የአሮንም በትር በበትሮቻቸው መካከል ነበረች። ሙሴም በትሮቹን በእግዚአብሔር ፊት በምስክሩ ድንኳን ውስጥ አኖራቸው። እንዲሁም ሆነ። በነጋው ሙሴ ወደ ምስክሩ ድንኳን ውስጥ ገባ። እነሆም ለሌዊ ቤት የሆነች የአሮን በትር አቈጠቈጠች፣ ለመለመችም፣ አበባም አወጣች የበሰለ ለውዝም አፈራች። ሙሴም በትሮችን ሁሉ ከእግዚአብሔር ፊት ወደ እስራኤል ልጆች ሁሉ አመጣቸው፤ እነርሱም አዩ፤ እያንዳንዱም በትሩን ወሰደ። እግዚአብሔርም ሙሴን የአሮንን በትር ወደ ምስክሩ ፊት መልስ፤ ማጉረምረማቸው ከእኔ ዘንድ እንዲጠፋ እነርሱም እንዳይሞቱ ለሚያምጹብኝ ልጆች ምልክት ሆና ትጠበቅ አለው። ሙሴም እንዲሁ አደረገ፤ እግዚአብሔር እንዳዘዘው እንዲሁ አደረገ። የእስራኤልም ልጆች ሙሴን እነሆ እንሞታለን፣ እንጠፋለን፣ ሁላችንም እንጠፋለን። የሚቀርብ ሁሉ ወደ እግዚአብሔር ማደሪያ የሚቀርብ ይሞታል። በውኑ ሁላችን እንሞታለንን? ብለው ተናገሩት።